የማክሮ ኢኮኖሚ ማሻሻያው ቀውስ ጋባዥ ነው ሲል ኢዜማ ተቃውሞውን ገለጸ። የውጭ ምንዛሪ ተመን በገበያ የመወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂ ፋይዳ አይኖረውም ሲል ኢዜማ እርምጃውን ተቃውሟል። ፓርቲው ባወጣው መግለጫ በዚህ እርምጃ ምክንያት ለሚመጣው ማንኛውም ምስቅልቅል ውሳኔውን ያሳለፈው መንግሥት ሙሉ ኃላፊነትን ይወስዳል ብሏል። የኢዜማ ትይዩ ካቢኔ ጸሐፊ ንጋቱ ወልዴ እርምጃው ወቅቱን ያልጠበቀ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምልአት መመልከት ይገባል ሲሉ ገልጸዋል። ኬኔዲ አባተ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ረቡ ሐምሌ 24 ቀን 2016 ዓ ም ባወጣው መግለጫ መንግስት በዚህ ሳምንት መጀመሪያ ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ የኑሮ ውድነትን የሚያባብስ ነው ሲል ተችቶታል። የውጭ ምንዛሬ ተመን በገበያ መወሰኑ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል ፓርቲው ገበያ መሩን የገንዘብ ፖሊሲ ማሻሻያ ነቅፏል። የኢዜማ ትይዩ ካቢኔ ጸሐፊ ንጋ ስጋቱ ወልዴ ወቅቱን ያልጠበቀ ነው ያሉት ይህ እርምጃ በተለይ በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን የሚጎዳ እንደሆነ ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል። አሁን ባለንበት ሁኔታ ብዙ ተግዳሮትን ሊያመጣ የሚችል ቀውስ ሊፈጥር ይችላል ብለን እንሰጋለን። በዋናነት ከፍተኛ የዋጋ ንረት ሊያስከትል ይችላል። የዋጋ ንረት እንደምታውቀው በአቅርቦት እና በፍላጎት መካከል ባሉ አለመጣጣሞች ምክንያት ሊፈጠር የሚችል ነው። ያንንን ክፍተት መሙላት ባልተቻለበት ሁኔታ እንደገና ደግሞ አጠቃላይ ሀገራዊ አውዱ የሰላም ሁኔታ ባልተስተካከለበት እንደዚህ አይነት እንድምታቸው ሰፋ ያሉ የዋጋ ንረት የሚያስከትሉ የፖሊሲ ማሻሻዎች እንድምታቸው ከፍ ያለ ነው። የማህበራዊ ፍትህ እንደሚያቀነቅን አንድ ፓርቲ የኛ ሀሳብ እንዲህ አይነት ፖሊሲዎች ሁሉንም የማህበረሰብ ክፍል በተነጻጻሪ ተጠቃሚ የሚያደርጉ መሆን አለባቸው ብለን እናስባለን። ይሄ ግን ባልተመጣጠነ ሁኔታ የታችኛውን የማህበረሰብ ክፍል ኑሮ ኦልሬዲ፣ ከፍ ያለ ችግር ላይ ነው ያለው፣ የባሰ ደግሞ እንዲያሽቆለቁል ሊያደርገው ይችላል የሚል ስጋት አለን። በሌላ በኩል የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምልአት መመልከት ይገባል ሲሉ በማህበራዊ ትስስር ገጻቸው ላይ አስተያየታቸውን ያሰፈሩት ጠቅላይ ሚኒስትር አብይ አህመድ አካሄዳችን ድሃ ተኮር ነው፣ ትኩረታችንም ለችግር በመጠቃት ተጋላጭ የሆኑ ደካሞችን መደገፍ ነው ብለዋል። ጠቅላይ ሚኒስትሩ በማክሮ ኢኮኖሚ ማሻሻያውና ተያያዥ ጉዳዮች ላይ ዛሬ ሐሙስ ሐምሌ 25 ቀን ከባለድርሻ አካላት ጋር መወያየታቸውንም አስፍረዋል። የለውጥ ስራውን ባልተገባ ህገወጥ መንገድ ለመጠቀም በሚፈ ልጉ ነጋዴዎች ላይ እርምጃ እንዲወሰድ ለህግ አካላት ኃላፊነት መሰጠቱን ጠቅላይ ሚኒስትሩ ገልጸዋል። ከምርት የሀገራዊ ፀጥታ ጉዳዮችን ከመሳሰሉ ጉድለቶች በተጨማሪ ይህን ፖሊሲ በማስፈጸም ሂደት ሊመጡ የሚችሉ ከፍተኛ ህጸጾችን ለማስተናገድ አቅም ያላቸው ተቋማት የሉም የሚለው ኢዜማ በበኩሉ የፖሊሲ ማሻሻያው ጊዜያዊ የውጭ ምንዛሬ ችግርን በመፍታት ላይ ብቻ ትኩረት ያደረገ ነው በማለት ተችቷል። ፓርቲው ፖሊሲ የማውጣት ሉዓላዊነትን የሚገድብ ማሻሻያ ውጤቱ ቀውስ ጋባዥ ትርፉም ሀገራዊ እዳ ነው ሲልም በመግለጫው አመልክቷል። የኢዜማት ዩ ካቢኔት ጸሐፊ ንጋቱ ወልዴ የሚወሰዱ እርምጃዎች ዓለም አቀፍ ተቋማት ፑሽ የተደረጉ ወይም ደግሞ በግድ እንድንጣቸው የሚደረጉ ክኒኖች ናቸው ብለን ነው ምናምኑ። ስለዚህ ከዚህ በፊት የብርን የመግዛት አቅም ከማዳከም ጋር በተያያዘ የተወሰዱ እርምጃዎች የታሰበው ለውጥ አለማምጣታቸው በተደጋጋሚ ታይቷል። ስለዚህ አሁንም ያንኑ ነው እየደገምን ያለ ነው። በተግባር ደግሞ ገበያውን ክፍት አደርጋለሁ የሚል ነገር እየፈጸምክ ድጎማዎችን ይህን የምታደርጋቸው ነገሮች ፎይታ ሊሰጥ ይችላል በጊዜያዊነት ግን ዘላቂ አይደለም። ምንዛሬ ተመን የፖሊሲ መሳሪያ ነው። መቼ ነው ይሄ መሆን አለበት በሚለው ላይ ነው የኛ ዋነኛ ይሸዋጭ ጉዳያችን ማለት ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ የማክሮ ኢኮኖሚ ማሻሻያውን በሚመለከት በትናንትናው ዕለት ከሕዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች መልስ ሲሰጡ በዘላቂነት የዋጋ ንረትን ለመቆጣጠር ከዚህ የተሻለ አማራጭ የለንም ብለዋል። ሆኖም በአጭር ጊዜ የሚኖሩ የዋጋ ንረት ተጽዕኖዎችን ለመቀነስ መንግስት የደሞዝ ጭማሪን ጨምሮ የተለያዩ የድጎማ እርምጃዎችን እንደሚወስድና ለዚህም ተጨማሪ በጀት እንደሚጠይቅ ተናግረዋል። ይሁን እንጂ ይህ የመንግስት እርምጃ ለጊዜው ማስታገሻ ከመሆን ባለፈ ችግሩን በዘላቂነት ሊፈታ የሚችል የመፍትሄ ሀሳብ አይደለም ያለው ኢዜማ ማሻሻያው ከመደረጉ አስቀድሞም ይህን መሰል እርምጃ ቅድመ ሁኔታዎች ሳይሟሉ በጥድፊያ ሊወሰድ እንደማይገባ ብወተውትም ሰሚ ጆሮ አላገኘሁም ብሏል። ስለሆነም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ለሚመጣው ማንኛውም በሀገርና በህዝብ ላይ የሚደርስ ምስቅልቅል ውሳኔውን ያሳለፈው መንግስት ሙሉ ኃላፊነቱን ይወስዳል ሲል በመግለጫው አመልክቷል። የለውጥ ስራዎቻችን ሁሉ ስኬ ት በባለድርሻ አካላት የተባበረ ጥረት ላይ ይመሰረታል ያሉት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህም ምርታማነትን የውጭ ንግድንና ገቢን ተባብሮ ማሳደግ ነው ብለዋል። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸውን እንደቀጠሉ ነው። ዛሬ የአንድ ዶላር መግዣ ዋጋ በንግድ ባንክ ከ80 ብር በላይ ተተምኖ የዋለ ሲሆን ከግል ባንኮች ደግሞ የአንድ ዶላር ዋጋን ከ83 ብር በላይ የተመኑ አሉ። amerika adams, kanada water, addis ababa bank.